ትንቢተ ዘካርያስ ምዕራፍ አራት ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ ሰባትም መብራቶች ነበሩበት። በራሱም ላይ ለነበሩት መብራቶች ሰባት ቧንቧዎች ነበሯቸው። ሁለት የወይራ ዛፎች አንዱ በማሰሮው በስተቀኝ አንዱም በስተግራው ሆነው በአጠገቡ ነበሩ። አልሁ ከእኔ ጋር ይነጋገር ለነበረውን መልአክ መልሼ ጌታዬ ሆይ እነዚህ ምንድ ናቸው አልሁት። ከእኔ ጋር ይነጋገር የነበረውን መልአክ መልሶ እነዚህ ምን እንደሆኑ አታውቅምን? አለኝ። እኔም ጌታዬ ሆይ አላውቅም አልሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ፣ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮኹ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሠረቱ፣ የእርሱም እጆች ይፈጽሙታል። የሠራዊት ጌታ እግዚአብሔርም ወደ እናንተ እንደ ላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ ሰባቱ ደስ ብሎአቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዐይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድር ናቸው አልሁት። ሁለተኛም መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለት የወይራ ቅርንጫፎች ምንድን ናቸው? አልሁት። እርሱም መልሶ እነዚህ ምን እንደ ሆኑ አታውቅምን? አለኝ። እኔም ጌታዬ ሆይ አላውቅም አልሁት። እርሱም በምድር ሁሉ ጌታ አጠገብ የቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ።